The Voice of America. አቶ ልደቱ አያሌው በቀረበባቸው የህገ ወጥ ጦር መሳሪያ መያዝ ክስ እንዲከላከሉ የምስራቅ ሸዋ ከፍተኛ ፍርድ ቤት ለቀጣዩ ህዳር 16 ዛሬ ቀጠሮ ሰጥቷል። የሽግግር መንግስት ሰነድ በማዘጋጀት የተከሰሱበት ደግሞ የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ምድብ አዳማ ችሎት የአቶ ልደቱ አያሌውን የጤና ሁኔታ ተከትሎ በቀረበው የዋስትና ጥያቄ ላይ ብይን ለመስጠት ለቀጣዩ ህዳር 11 ቀጥሯል። ሙክታር ጀማል ዝርዝር አለው። ህገወጥ የጦር መሳሪያን በመያዝ የአቶ ልደቱ አያሌን መዝገብ ሲመረምር የቆየው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ለዛሬ ቀጠሮ ያሳደረው የምስክሮችን ሐሳብ መርምሮ ውሳኔ ለመስጠት ነበር። ፍርድ ቤቱ አቶ ልደቱ አያሌው በቀረበባቸው ህገወጥ መሳሪያ መያዝ ክስ የመከላከያ ማስረጃቸውን በማቅረብ እንዲከላከሉ ለህዳር አስራ ስድስት ቀጠሮ ሰጥቷል። አቶ ልደቱ አያሌው በቀረበባቸው በህገወጥ መሳሪያ መያዝ ወንጀል የቀረቡባቸው ምስክሮች መሳሪያው ከቤታቸው በፖሊስ ስለመያዙ መታዘባቸውንም ለፍርድ ቤቱ አስረድተዋል። በሌላ የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ምድብ አዳማ ችሎት የሽግግር መንግስት ዶኩመንት በማዘጋጀት የተከሰሱት አቶ ልደቱ አያሌው በጥቅምት አስራ 3 በዋለው ችሎት የተደረገውን የግራቀኝ ክርክር ከድምፅ ወደ ጽሑፍ ተገልብጦ ለጥቅምት 21 እንዲቀርብ ፍርድ ቤቱ አዞ የነበረ ቢሆንም በሥራ መደራረብ ምክንያት ሊቀርብ አለመቻሉ ተገልጿል። የአቶ ልደቱ ጠበቆች ደንበኛቸው በልብ ህመም እየተሰቃዩ በመሆኑ ሕክምና ለማግኘት እንዲረዳቸው የዋስ መብታቸው እንዲጠበቅ ለፍርድ ቤቱ አመልክተዋል። በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ምድብ አዳማ ችሎት የፍርድ ቤቱ መዝገብ ቤት የግራ ቀኝ ክርክሩን እስከ ህዳር 11 በጽሑፍ ገልብጦ እንዲያቀርብና የአቶ ልደቱ አያሌውን የጤና ሁኔታ አስመልክቶ የተጠየቀውን የዋስትና መብት ብያኔ ለመስጠት ለህዳር 11 2013 ቀጠሮ ሰጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ